ዘጠና ዘጠኝ በመቶ የገዢው ፓርቲ ኢህአዲግ አባላት ያሉት የኢትዮጵያው የሕዝብ ተወካዮች ምክር ቤት አባላት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሀገሪቱ ወቅታዊ ጉዳይ ላይ ቀርበው ማብራሪያ ሊሰጡን ይገባል ማለታቸውን የምክር ቤቱ አባላት ለአሜሪካ ድምጽ ተናግረዋል። ከኦሮሚያ ክልል ምዕራብ ሀረርጌ ዞን ሜኤሶና ጉምቢ ወረዳዎችን ወክለው የኦህዲድ ፓርቲ ተመራጭ የሆኑት ወይዘሮ ነኢማ አህመድ ለምክር ቤቱ ይህንን ጥያቄ ማቅረባቸውን ያረጋግጣሉ። ፓርላማው ሁሉ ወክለን ነው እንግዲህ በድርጅቱ መጥተን እዚህ ብንሆንም፣ ኦዲድ ድርጅት ነው። ኦዲድ የወከለው ያው የኦሮሞ ህዝብ ድርጅት አለ፣ የኦሮሞ ህዝብ አለ። ይህንን ህዝብ እንግዲህ ኤን ይወከል ነው እና እኛ የወከልነው ህዝብ ደግሞ በተለያዩ መንገድ ህይወታቸው እያለፈ ነው፣ ንብረታቸው እየወደመ ነው። ከግማሽ ሚሊዮን በላይ ህብረተሰብ ተፈናቅለዋል። ሴት ልጅ በዚህ ብርድ ውጪ እንግዲህ እየወለደች ነው ያለችው የታመመ ውጭ ብርድ ውስጥ ነው ያለው። እና ይሄንን ጉዳይ ክቡር ጠቅላይ ሚኒስቴሩ መጥቶ እንዲያስረዱ ነው እኛ። ይሄንን ሁሉ ጉዳይ ማለት ነው እዛ ላይ መግባባት ከደረስን በኋላ ወደ ስራው ለመግባት መጥቶ እሳቸው ሲያነጋግሩ ድረስ ወደ ስራው አንገባም። በምን ነው እንግዲህ ስራውን አቁመን ያለ ነው ማለት ነው የፓርላማው አባላት በወከላቸው ድርጅቶች ለየብቻ ስብሰባ ካደረጉ በኋላ ጥያቄውንም ያቀረቡት በአራቱ ድርጅቶች በየድርጅቶቻቸው አማካኝነት እንደሆነ ይናገራሉ። በተለይ የገዢው ፓርቲ አባል ድርጅት የሆነው ኦህዲድ ተመራጮች በክልሉ በተደጋጋሚ እየተፈጸመ ያለው ግድያ ማብቂያ ሊበጅለት ይገባል። ይህንን በተመለከተም ማብራሪያ ሊሰጠን ይገባል ማለታቸውን ያስረዳሉ። በሌላ በኩል ስማቸውንና ማንነታቸውን አየር ላይ እንዳናውል የጠየቁን የብአዴን ተወካዮች የፓርላማ አባላት ፓርቲያቸው ባካሄደው ስብሰባ በፓርላማ የሚገኘው የፓርቲያቸው ተወካይ በተመሳሳይ ከጠቅላይ ሚኒስትሩ ጋር ውይይት ለማድረግ መጠየቃቸውን ገልጸውልናል። የኦህዴዷ ወይዘሮ ነዒማም የሚሉት ይህንን ነው። ጥያቄው የሁሉም የሕዝብ ተወካዮች ምክር ቤት አባላት ነው የሚል የፓርላማ አባል ሲባል የኢትዮጵያ እኔ በዋናነት አሁን ሁለቱን ወረዳ ወከልኩ፣ ከኦሮሚያ ነው ስል፣ የኢትዮጵያ ህዝብን ነው ወክለን እዚህ ያለ ነው እና እንደ ኢትዮጵያ ህዝብ ተወካይነታችን ያው የዚች ሀገር ጉዳይ ሁሉንም ያሳስበዋል። እርግጠኛ ነኝ ሁሉንም ዜጋ ያሳስበዋል፣ እኛ ተወካዮችን ብቻ ሳይሆን ከዚህ ጋር ተያይዞ ያው ሁሉም ድርጅት በየድ- መሰረታዊ ድርጅታችን ነው ያቀረብነው እና ትክክል እንዳልሆነ ሁሉም አቅርበዋል። በኋለ የምን ነገር ስኖ ቢአዲን ቢሄድን ብቻ አይደለም ሁሉም ድርጅቶች ህወሀትም ሁሉም አቅርበዋል። እና ይሄ ጥያቄ ሲቀርብ ግን ያው ሌሎቹ ስራ ላይ ሆኖ ችግሉን በሚቀብል ነው። እኛ ግን የኦሮሚያዎቹ ለጊዜው ይሄ ነገር እየሞተ ያለው ህዝብ ህዝብ ነው። እንግዲህ ኦሮሚያን ኢንፎርሜሽን በቀን በቀን በየሰከንዱ በየደቂቃው የሚሰማው ላይ ነኝ። እና ጤነኛ ሲሆን ነው ስራውን መስራት የምችለው። ከእዚህ ጋር ተያይዞ እንግዲህ በምን አእምሮ ነው ስራ የምሰራ ነው? እኛ ይሄንን ጥያቄ አንስተን ነገር ማፍትያ እስኪያገኝ ድረስ ብለን ያለ ነው። በተጨማሪም ከኦሮሚያ ክልል በጉጂ ዞን ቡሌ ሆራ ወክለው ህዝብ ተወካዮች ምክር ቤት የሚገኙት አቶ ቦነያ ኦዴሳ መንግስት በሀገሪቱ እየተፈጠረ ላለው ግጭት እልባት ሊሰጠው ስለሚገባ ነው ጥያቄያችንን ያቀረብ ነው ብለዋል። ግጭቶች በየአካባቢ በተለይ በኦሮሚያና ኢትዮጵያ ሱማሌ መካከል ተነስቷል። እነዚህ ግጭቶች ላይ የሰው ህይወት እየጠፋ ይገኛል። በተጨማሪም ደግሞ ንብረቶች እየወደሙ ነው የሚገኙት። በእነዚህ ዙሪያ እልባት ማግኘት አለበት የሚል ጥያቄ ነው አጠቃላይ ይዘቱ ማለት ነው። ዝርዝሩን ግን ጠቅላይ ሚኒስትሩ ሲመጣ የሚቀርብ ነው የሚሆነው ማለት ነው። ለዚህም ጥያቄያቸው የኢህአዴግ ስራ አስፈጻሚ አባላት ስብሰባ ላይ ስለሚገኙና ጠቅላይ ሚኒስትሩ በዛው ስለሚገኙ ስብሰባውን ሲያጠናቀቁ እንደሚያነጋግሯቸው እንደተነገራቸው ገልጸውልናል። በሌላ በኩል የኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ዓመት በድርጅቱ የተጀመረውን በጥልቀት የመታደስ ንቅናቄ አፈጻጸም በዝርዝር መገምገም መጀመሩን ገልጾ፣ ስብሰባው ሳይጠናቀቅ ያወጣው መግለጫ ምንም አዲስ ነገር የለውም፣ ሀሳቡም ግልጽ አይደለም ሲሉ የኦሮሞ ፌዴራሊስት ኮንግረስ ትል ሊቀመንበር እና የህዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ ለአሜሪካ ድምፅ ተናግረዋል። መግለጫው ይህንን የተጨበጠ ነገር የለውም፣ እንደገና ለወደፊት የሚደርሱበትን ውሳኔ ለህዝብ የሚገልጹ አይነት ነገር ነው። ከዛ የተረዳሁት በእነሱ መካከል ችግር እንደነበረ እና ሲያካሂዱት የነበረው የተሃድሶ ፕሮግራም ፌል አርጓል እንደ ማለት ነው። ስንሰራ የነበረው ከአሁን በፊት ያደረግናቸው ነገሮች ወድቀዋል፣ ታድሶውን ደግሞ እንደገና በተጠናከረ ሁኔታ ለመቀጠልም ሰፊ መግለጫ እንሰጥበታለን የሚል እንድምታ ነው ያለው። በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የታሪክና የስነ ጥበባት ታሪክ መምህር የሆኑት ረዳት ፕሮፌሰር አቶ አበባው አያሌው በበኩላቸው እንዴት ስብሰባ ሳይጠናቀቅ መግለጫ ይወጣል? ሲሉ ይጠይቃሉ። ስብሰባ ሳያልቅ መግለጫ ይወጣል ስብሰባ ሳያልቅ ሳይስማሙ ደግሞ ልዩነት ይዘው ከወጡ በዚህ ተስማምተናል፣ በዚህ ተግባብተናል ነው መግለጫ ማለት። መሀል ላይ ምንም ነገር ሳይኖር ተሰበሰቡበት አጀንዳ ምንም እንደሆነ ነገር ሳይታወቅ ያ ግልጽ ሳይሆን መግለጫው ምንድን ነው የሚለው ሁለት ነገሮችን ብቻ ነው አንድ ነው የሚያስቀምጥ አንደኛ፣ የከፍተኛው አመራር ስህተት ፈጽሟል? ይሄ ስምሰማ የነበረ ነው። ጎንደር በነበረው ኮንፈረንስ ተነስቷል። ትግራይ በነበረው የህወሓት ስብሰባ ተነስቷል። ስለዚህ ይሄ ለህዝብ አዲስ ነገር አይደለም። ሁለተኛ፣ ጥርጣሬ አለ የሚለው ነው። መጠራጠራ በኢህአዴግ ፓርቲዎች መካከል የሚለው ያ መጠራጠር የተነሳ ነው የሚለው ነው። ለምንድን ነው ስብሰባው ሳያልቅ ይሄ መግለጫ የወጣበት ምክንያት? አይ እየተሰበሰብን ነው እየተነጋገርን ነው ለማለትና ህዝቡን ለማረጋጋት ምናልባት መግለጫ እንጂ የስብሰባውን መንፈስ የስብሰባውን አጀንዳ፣ የስብሰባውን ክርክሮች ያንጸባረቀ መግለጫ ያነጋገርናቸው ሰዎች በአጠቃላይ ያነሱት በሀገሪቱ እየተፈጠሩ ያሉት ችግሮች አንዱ አንዱን እየወለደ የመጣ መሆኑንና ገዢው ፓርቲ ኢህአዴግ ደግሞ ለእነዚህ ችግሮች ትክክለኛ መፍትሔ መስጠት አለመቻሉን ነው። ፓርቲው በትላንትናው እለት ካወጣው መግለጫ ውስጥ በሀገሪቱ የተለያዩ አካባቢዎች እየተከሰቱ ያሉ ደም አፋሳሽ ግጭቶች በዋነኛነት የድርጅቱ አመራር ያሳየው ድክመት የፈጠራቸው መሆናቸውን በሚገባ ይገነዘባል ያለ፣ ሀገሪቱ በአሁኑ ሰዓት ለምትገኝበት አስጊ ሁኔታ ድክመቱ ያደረገው አስተዋጽኦ ከፍተኛ ነው ሲል ራሱን ወቅሷል። የፓርቲው ተወካይና የዩኒቨርስቲ መምህሩ እንደተለመደ ሁሉ ይህ መግለጫም ከዚህ ቀደሙ የተለየ አይደለም ብለውታል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።